The of America, አማራ ክልል በተለያዩ አካባቢዎች አመፅ በማስነሳት አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል በሚል በሽብር አድራጎት በተከሰሱት ስድስት ተከሳሾች ላይ አቃቤ ሕግ ሁለት ምስክሮቹን ዛሬ ሳያቀርብ በመቅረቱ ጠበቆች ተቃውሞ አሰምተዋል። በዚህ መዝገብ ከተከሰሱት ውስጥ የ24 ዓመቷ ንግስት ይርጋ በማዕከላዊ ቆይታዋ የሰብአዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተ ካሄደባት በችሎቱ ላይ ተናግራለች። በማረሚያ ቤት ቆይታዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለም ነው የተናገረችው። ጽዮን ግርማ የችሎቱን ውሎ አስመልክታ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራ ተከታዩን ዘገባ አዘጋጅታለች። እነ ንግስት ይርጋ በሚል ስድስት ተከሳሾች ያሉበት መዝገብ እየታየ ያለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ሲሆን መዝገቡ ለዛሬ ተቀጥሮ የነበረው የፌዴራል ዐቃቤ ህግ በተከሳሾቹ ላይ ቀሪ ሁለት ምስክሮች ስላሉት እነሱን ለማሰማት በተሰጠው ቀጠሮ መሰረት እንደሆነ የተከሳሾቹ ጠበቃ አቶ ሄኖክ አክሊሉ ለአሜሪካ ድምጽ ተናግረዋል በዚህ መዝገብ ታህሳስ 282009 ዓ.ም ክስ የተመሰረተባቸው ንግስት ይርጋ ቴድሮስ ተላይ አወቀ አባተ በላይነህ አለምነህና ያሬድ ግርማ ሲሆኑ ዛሬ በችሎት ቀርበው እንደነበር ጠበቃቸው ይናገራሉ ዛሬ በችሎቱ ቀርበን እንዳረጋገጥ ነው ሁለቱ ምስክሮች ያልቀረ ያቀረቡ ፖሊስ ምላሽ ሰጥቶበት ነበረ። ላገኛቸው አልቻልኩም በአድራሻቸው ፈልጌ የሚል ነገር ግን በስልክ ደውዬ ነግሬያቸዋለሁ ወደ ፍርድ ቤቱ ምላሽ ሰጠ አካባቢ እነዚህ ምስክሮች ተለዋጭ ቀጠሮ ቀርበውልኝ ሊሰሙ ይገባል የሚል ለፍርድ ቤቱ አቤቱ ታመለከተ። በእኛ በኩል እነዚህ ምስክሮች ቀርቦ ሊሰሙ ይገባል በሚል ምላሽ ሰጠንበታል። ይህንን የምለው ለምንድን ነው? ምስክሮች ለማስደመጥ አራተኛ ቀጠሮ ነው የተቀጠረው። እነዚህ ምስክሮች አድራሻቸው ይታወቃል። አዲስ አበባ ነው ያሉትኝ ከጎንደር ያሉትኝ መጥቶ ሲመሰክሩ፣ አዲስ አበባ ያሉት ቀርቦ ሊመሰክሩ አለመቻላቸው ፍትህን የሚያራዝም የሚያጓትት ስለሆነ ተገቢነት የለውም። ፍርድ ቤቱ የአቃቤ ሕግን አቤቱታ ሊቀበለው አይገባም። የተፋጠነ ፍትህ ሊሰጠን ይገባል በሚል አመለከተን። ከተከሳሾቹ መካከል የሀያ አራት ዓመቷ ወጣት ንግስት ይርጋ የማረሚያ ቤት ቆይተዋን በተመለከተ ተጽዕኖዎች እየደረሱባት መሆኑን በመግለጽ ለፍርድ ቤቱ አቤቱታ ማቅረቧን አቶ ሄኖክ ይናገራሉ። አንዳንድ ተጽዕኖዎች እየደረሱባት ስለሆነ በተለይም ቤተሰብ ሊጠይቃት አልቻለም። ከተከሰሰችበት ጉዳዩ እየታየበት ካለ ነገር ጋር በተገናኘ በጣም ጥቂት ሰዎች ናቸው የሚጠይቋት። የተመዘገቡ ሰዎች ብቻ ነው የሚጠይቋት። ከዛም በተጨማሪ ከስድስት ስድስት ሰዓት እስከ ሰባት ሰዓት ብቻ መደረጉ ህገ መንግስታዊ መብቷን የሚያጣብብ ስለሆነ ፍርድ ቤቱ ይህንን ተመልክቶ መብቷን እንዲያረጋግጥላት በሚል አቤቱታ አቅርባ ነበረ። ንግስት ይርጋ አቃቤ ህግ ተጨማሪ ቀጠሮ እንዲሰጠው ከጠየቀ በኋላ ለአስራ አንድ ወራት የዋስትና መብቷ ሳይጠበቅ በማረሚያ ቤት በተለይ ደግሞ በማዕከላዊ በነበረችበት ወቅት በጣም ከፍተኛ ግፍ ደርሶብኛል፣ ከባድ የሆነ የሰብአዊ መብት ሊጋፋ በሚችል ሁኔታ ምርመራ ተካሂዶብኛል ስትል ለፍርድ ቤቱ ገልጻለች። በማረሚያ ቤት በተለይም ደግሞ ማዕከላዊ በጣም በርካታ ግፍ ደርሶብኝ ቆይቻለሁ። አሁንም ደግሞ መፍትሄ ሳላገኝ ተለዋጭ ቀጠሮ በአቃቤ ህግ ምክንያት ምስክሮችን ሳያቀሩ ሊሰጥ አይገባም። በጣም ብዙ በተለይ ቤተሰቦቼ ደካማ እናታልኝ ቤተሰቡን ማስተዳዳሪ ነኝ የምረዳ ነኝና የተፋጠነ ፍትሕ ሳላገኝ የቀጠሮች እየተሰጡ መቆየታቸው በጣም በጣም በእጅጉ መብቴን ነክቶታል፣ ተጎድቻለሁ። ስለዚህ ፍርድ ቤቱ ይሄንን ተመልክቶ የአካባቢ ግን የተጨማሪ ቀጠሮ ምስክር እንዳሰማ ጥያቄ ውድቅ ያደርግልኝ በሚል ትንሽ ጠንከር ብላ ነው ለፍርድ ቤቱ አቤቱታዋን ያቀረበችው። ይህንን ይመስል ነበር። ፍርድ ቤቱ አቃቢ ሕግ ተለዋጭ ቀጠሮ ይሰጠኝና ምስክሮች ላቅርብ በሚል ላቀረበው ማመልከቻና የንግስት ይርጋን የማረሚያ ቤት ቆይታን በተመለከተ መርምሬ በማግስቱ ትዕዛዝ ሰጥበታለሁ በሚል ለነገ ተለዋጭ ቀጠሮ ሰጥቷል ብለዋል አቶ ሄኖክ። ንግስት በማዕከላዊ ተፈጽሞብኛል ያለችውን የመብት ጥሰት በተመለከተ እግረ መንገድ ያነሳችው እንጂ ለፍርድ ቤት ያመለከተችው ስላልሆነ ፍርድ ቤቱ በኩል ምንም የተነሳ ነገር የለም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ